ሰላም ለእናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አንደኛ ጥሩ ስነ ምግባር ይዛ እንድናድጋግቱናል ሁለተኛ በትምህርትም እንድንጠናክር ያደርገናል በቃ በሁሉም ነገር ከአንጋፋው የድሬዳዋ የሰርከስ ቡድን ወጣት አባላት መካከል ያንዷን አስተያየት ነው የሰማነው። አድናቆትን ያሰረፈው የሰርከስ ቡድን ለወጣቶች ስነ ምግባርን እያስተማረ ታታሪነትን ተስፋንም እየሰጠ ይገኛል። እሱን የተመለከተ ዘገባ በምሽቱ ይቀርባል። ይህንና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታ ሙዚም ይመራለው። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ አስቀድመን በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶን ይሻገር ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅት ስንሻገር በህገ ወጥ መንገድ ስደትን የሚመርጡ ቁጥራቸው የበዛ ወጣቶች እስከ ሞት ለሚያደርሱ የከፋ መከራዎች ይጋለጣሉ። ይህን ለማስቀረት ይረዳል በሚል ወጣቶች ከመሰደዳቸው በፊት በአንክሮ እንዲያስቡበት እንዲያደርግ ከታቀዱ ዘመቻዎች መካከል አንዱ ሌላ አማራጭ አለ ይሰኛል። ወጣቶች ከመሰደድ ለመሰደድ ከወሰኑም ህጋዊ አማራጮች እንዲመርጡ የሚረዱ ምክረ ሐሳቦች በዘመቻው ተካተዋል። ከዘመቻው አስተባባሪ የዓለም ስራ ድርጅት የኢትዮጵያ ቅርንጫፍ ዋና ቴክኒክ አማካሪ አይዳ አወል ጋር ከዚህ ቀደም ያደረግነውን ቃለ ምልልስ በድጋሚ እናስደምጣለን። አይዳ የዘመቻውን ግብ አስቀድመው ያስረዳሉ። ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈለሱ ያለበት ሁኔታ አለ ኢትዮጵያ ላይ አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን፣ ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትን ባህል ይታያል። ባለፉት አምስት አስር ዓመታት ለዚህ ሌላ አማራጭ አለ የሚለው ካምፔኝ ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻለን መንገድ ይህ ነው ብለው እንዲሄዱ ነው። በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጁ እና ዲስአድቫንቴጁ በደንብ አይተው መሄድም ካለባቸው ደግሞ በህጋዊ መንገድ እንዲሰደዱ ነው። ለዚህ ከምፔኑ አንደኛ ምርጫችሁ ነው፣ ወደ ግራ ወደ ቀኝ፣ እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው። እሱንም አማራጭ ይሁንና የሚያዋጣችሁን መንገድ ውሰዱ ነው። ወደ ውጭ መሄዱን ከሆነ ምርጫው ወጣቱ መብቱ ነው፣ ግን ይሄ ደግሞ ህገወጡ ትታችሁ የህጋዊውን አማራጭ ተጠቀሙ። ነው ለተመላሾችም እንደዚሁ መጥተው ብዙ ጊዜ መመላለስ ባህሪ ያለን እንደምታውቀው እንደምታቀው ይመጡና ተመልሰው ደግሞ እንደገና ወደ ስደት ይሄዳሉ። ይብንዶ ምንም ሳይዙም ቢመጡ ከተመለሱ በኋላ እዚህ የሰሩ ልጆች ደግሞ ብዙ በጣም ሰክሰሱ ሊሆኑም ስላሉ እዚህ ሀገርም ደግሞ ሰርት መቀረጥ ኦፕሽን ነው። ለዚህ እሱንም አማራጭ ህይወት ነው ዋና ዓላማው የካምፔይን፣ ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑ ምክንያቶችን አጠር አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለት የሚፈልጉት በአረግነው ጥናቶች የሚያሳየን ምንድን ነው? አንድ ህጋዊና ህገወጡ የትኛው ነው የሚለውት ለይቶ ማወቅ ብዙ ዜጎች እስፔሻሊ ወጣቶች አሉ። አንድ ተሞክሮ ካታር ላይ ነው መሰለኝ፣ እስር ቤት ሄደን የእኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረ። ለምን ታሰርኩ እኔ ህጋዊ ነኝ ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ትኬትና እና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያዩ፣ ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ እንደምታውቁ። በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ ሀገርም ህጋዊ ለመሆን ማለት ነው። የሁለቱንም ሀገር ህግ ጠብቀን ስንሄድ ነው ህገወጥ ደላሎችም አይ ህጋዊ ነው የሚሉ ብዙ አሉ። ኢቨን ዘው ላይሰንስ የላቸውም፣ በህጋዊ መንገድ አይደለም የሚወስዱት። ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳትና ትክክለኛው ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገወጥ ደላሎች ኮሚዩኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናውቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍ ይቀየራል እንዲህ አይነት ደሞስ ታገኛለ ማይሆን ነገርም ሲሉን የማመን ባህላችን ሃይ አለ። ከምጣኔ ሁን ማታቀኝ ሰው ሆኜ ከምነግርህ የሚያቃ ሰው ሲነግርህ የመስማት እና የማመን እንችላለን አይደል። እዛው ኮሚዩኒቲ ውስጥ ያለ ያሉ ስለሆኑ ብዙ ጊዜ ደላሎቹ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን አስቀይረው የመውሰድ ባህር ያህል ሶስተኛ ደግሞ አንዳ ዘንዴ የህጋዊ መንገድ ትንሽ ፕሮሰሱ እኛ ባደረግነው ጥናት አሁን ስናይ እንጂ ኢንተርምስ ኦፍ ዋጋ ካየው የሚረክሰው የህጋዊ ሰው ማያውቀው ህጋዊው መንገድ ለአነስተኛ ስራ ሚሄዱ ወይ፣ ለቤት ስራ ጀመስኮርት ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ስለዚህ በህጋዊ መንገድ የሚከፈለው ብር ያነሰ ነው ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ እፈጃለሁ። ያው ፕሮሰሶች ተከትለን ነው፣ የጤናው ምርመራ አለ፣ የፖሊስ ጋር እንትን ከወንጀል ነፃ መሆን አለ፣ የተለያዩ ፕሮሰሶች ያው በተቀባይ ሀገርና በተፈላኪ ሀገር ያለው ስምምነትን ፕሮሰስ ቶሎ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ ያለው የአሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው፣ አንዳንዴ ህገወጡ ወጡ ደግሞ ምንም ፕሮሰስ የለውም። አንዱ ብርህን ከፈልክ መውሰድ ነው። አንዱ እሱ ነው ምክንያቱ ይጀርብ ብዬ ማነሳው ሶስቱ ነው። እንግዲህ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት ለመውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታደርጋላችሁ። ቀደም ባለው ጊዜ ስራ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች፣ እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ? የጉዞ ስንቅ ያው መልክቱ ለሚያስተላልፈው ስንቅ ነው። የጉዞ ስንቅ አላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄዳህ በፊት ምንድን ነው ኤግዛክሊ ፕሮሰሱ ለምትል እኔ ብናገረ ወይ ሌላ ሰው ቢናገረ ትክክል ያልሆነ መረጃ ባለማወቅ በክፋት ብቻ ሳይሆን ባለማወቅም እናሳስታለን። ሰው ና አንዳንዴ እዛ ላይ ግን ባለው ሕግና መሰረት መሰረት በእጃቸው አክሰሰብሊቲ ሁሌ የለም። ስማርትፎን ግን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰደዳቸው በፊት ምንም ፕሮሰስ ፎሎ ማድረግ እንዳለባቸው፣ ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው፣ ኤርፖርት ላይ አምሹር፣ ሁላችንም ያጋጠመናል፣ ብዙ ጊዜ ድንግርግር ማለት ለስራ የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ይሄ ኤርፖርት ላይ ገብቶ ትንሽ የግራ ማጋባትም ስላለ አሁን አሁን ስልኳን ወይ ስልኩም ከያዝ በቃ እንዳሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማ ነው በጣም ፖዚቲቭሊ ነው እየተወሰደ ያለው። የጉዞ ስንቅ ከመሰደ በፊትም ከተሰደዱ በኋላም እዛ አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን፣ የአረብ ሀገር ላይ ያለው ሁኔታ፣ ኢቨን ኢን ኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው ምናምን እሱ ሁሉ ኢንፎርሜሽን አለበት። ስለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘ ነው መረጃ። በመጨረሻ እንድናነሳው የፈለግኩት አንድ ጉዳይ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላችኋል? እንደኔ በጣም ተሳክቶልናል እላለሁ። ቻለንጁ፣ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የቻልነው ቁጥር አነስተኛ ነው። ኮምፕሬስ ታደረገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪንስ የምናየው ኦፖርቹኒቲውን ካገኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሶ የመጡ ልጆች ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ያ ወደ ውጭ የሀገሩ የሚያዘነብሉት። ምን አማራጭ አለ፣ ቤተሰብ ማስተዳደር አለ፣ ኃላፊነት አለ። የራሳቸውን የሚወት መቀየር ይፈልጋሉ። ኦፍኮርስ አሁን እኛ የክኖት ስልጠና እንሰጣለን ሳይ ኮሶሻል ስፖርት ካስፈለገ ይሰጣል። የብድር አገልግሎት ይሰጣል። ይሄን ይሄን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድን ነው ላይፍ ስኪል ምን ጨምራለን ለምትል፣ አንዳንዴ ሲመጡ ያ ትንሽ ዲሞቲቬትድ ሆነው ተስፋ ቆርጦ ምናም ስለሆነ እንደሚችሉ በራሳቸው መቀየር እንደሚችሉ፣ ኤኒታይም እኔ ደስ ይለኛል አሬንጅም ልናደርግልህ እንችላለን። እንዴት ኤንካሬጅ እንደሚሆኑ ስልጠና ከወሰዱ በኋላ እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆኑ እዚሁ ሀገር ላይ። የሚያስደስት ውጤት ነው እያገኘን ያለ ነው፣ ተመላሾች ላይ በምናደርገው ስራ ወደ ስራ ይገባሉ። ራሳቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን ኤምፕሎየር ጋር ከአሰሪዎች ጋር። ግን ማጆሪቲው ያው የራሱን ስራ ነው መክፈት የሚፈልገው ሰልፍ ኤምፕሎይመንት ላይ። ለዚህ የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይንድ ሰፖርት የሚያስፈልጋቸውን እቃ እንገዛላቸው ና ወደ ስራ የሚገቡበት ሁኔታ ነው ያለው። በእውነቱ አስደሳች ነው። ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያየው የእኛ ቁጥር አናሳ ነው። የስለማሰብ ነው ስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ አስፈላጊ ስለሆነ እንጂ ሰክሰስፉል ነው። እጅግ በጣም አመሰግናለሁ። ወይዘሮ አይዳ አወል በዓለም የስራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነች። ለነበረን ቆይታ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረዥ በተቋሙ የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆኖ እንዲያገለግሉ የኢትዮጵያ ፌዴራላዊ ጠቅላይ ፍርድ ቤት ምክትል ፕሬዚደንት የሆኑትን ዳኛ ሰለሞን አረዳን ከሰሞኑ ሹሟቸዋል። ከዓመታት በላይ የዳኝነት ልምድ ያላቸው ዳኛ ሰለሞን ሹመቱን ያገኙት ከመቶ ሰባ ሀገራት ከተወዳደሩ 380 አመልካቾች መካከል ተመርጠው ሲሆን ለሚቀጥሉት ሰባት ዓመታት በዓለም አቀፉ ተቋም ሰራተኞች የሚፈጸሙ ወንጀሎችን እንዲሁም የመብት ጥሰቶችን ይዳኛሉ ተብሎ ይጠበቃል። ስመኝሽ የቆየ ዳኛ ሰለሞንን አነጋግራቸዋለች። የብዙዎች ጥያቄ መስሎ የሚሰማኝ የግማሽ ጊዜ ዳኛ ምን ማለት ነው የሚለው ይመስለኛል። እስኪ ስቲ በሱን ጨምር የተባበሩ መንግስታት ድርጊት በእንግሊዝኛው አጠራር ዩኤን ዲስፒት ትራይቡናል በሚባለው አንቺ እንዳልሽው የተባበሩ መንግስታት ድርጊት የአስተዳደር ፍርድ ቤት ማለት እንችላለን በአማርኛ። ምክንያቱም የውስጥ የአስተዳደር ጉዳዮችን የሚመለከት ፍርድ ቤት እንደመሆኑ መጠን ይሄ ትራይቡናል ወደ ዘጠኝ ዳኞች አሉት። ከዘጠኙ ዳኞች ውስጥ ሶስቱ በሙሉ ጊዜያቸው እዛ ጋር የሚሰሩ ፉልታይም ጃጅስ ይባላሉ። ስድስቱ ደግሞ የግማሽ ጊዜ ዳኞች ወይም ሀፍታይም ጃጅስ ይባላሉ። የዚህ የግማሽ ጊዜ ዳኞች የሚባሉት ደግሞ በሙሉ ጊዜ እነዚህ ቦታዎች ላይ መሄድ መቀመጥ አስፈልጋቸው እንደ ስራው ፍሰትና እንደ ስራው ብዛት በአመት ከሁለት ወር እስከ ስድስት ወር ማክሲመም ስራ ላይ ሊሰማሩ የሚችሉ ስድስት ወር ነው በአንድ አመት ጊዜ ውስጥ ችሎቱ በሚገኝበት ቦታ ላይ ናይሮቢ፣ ጄኔቫ እና ኒውዮርክ እየሄዱ ችሎቱ የሚያስችሉበት ቦታ ላይ ሄደው በዳኝነት ተሰይሞ የሚሰሩ ሰዎች ናቸው። እንግዲህ ስድስቱ ዳኞች የመጀመሪያው ኢትዮጵያዊ ኖት ካልተሳሳትኩኝ እና ከተወዳዳሪዎች መካከል ነው ተመርጠው ይህን ሹመት የተቀበሉት። ከሌሎች ተወዳዳሪዎች የተሻለ እርሱን ብቁ ያደረጉት ነገር ምንድን ነው? ወደ ሶስት መቶ ሰማና አመልካቾች ናቸው ያመለከቱት ከሁሉም አህጉሮች ከአፍሪካም፣ ከሰሜን አሜሪካም፣ ከላቲን አሜሪካም፣ ከምዕራብ አውሮፓም፣ ምስራቅ አውሮፓም፣ ከኤሽያ ፓስፊክም፣ ከአውስትሬሊያም፣ ከሁሉም አህጉሮች እንትና። ጀስቲስ ካውንስሉ ይሄንን መረጣ ሲያደርግ በሪፖርቱ ላይ እንዳመለከተው የትምህርት ዝግጅታችንን፣ የስራ ልምዶቻችን በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያሉ የስራ ልምዶቻችን፣ እንዲሁም የጽሁፍ ፈተናዎቻችንን ኢንተርቪው ከኢንተርቪውም አልፎ ደግሞ በእያንዳንዱ ሀገር ላይ ስለ እጩ ተወዳዳሪዎቹ ዲዩ ደሊጀንስ ሰርቻለሁ ነው የሚለው ሪፖርቱ። ዲዩ ደሊጀንስ ሰርቻለሁ። ለምሳሌ እያንዳንዱ ሀገር ተወዳዳሪዎቹ በሚገኙበት የሊጋል ኮሚኒቲ የጠበቆች ማህበር ስለ ሙያ ብቃታችን፣ ስለ ስነ መግባራችን ስላለን ሪፑቴሽን፣ ስላለን መልካም ስምና ስነ ምግባር እነዚህ ነገሮችን ጠይቀን አጠያይቀን ቴስቲሞኒዎቹን ሁሉ ማስረጃዎቹን አሰባስበናል ነው የሚሉት ለጠቅላላ ጉባኤ የቀረብም ነው። በግማሽ ጊዜ ዳኛ ላይ እኔና የአውስትሬሊያ የጠቅላይ ፍርድ ቤት ዳኛ ነች። ሴት ዳኛ ናቸው፣ ሲኒየር ዳኛ ናቸው፣ በዳኝነት ለረጅም ጊዜ ያገለገሉ ናቸው። በድምፅ በመስጠት ሂደትም እንግዲህ ድምፅ ሲሰጥ እኔ ወደ ዘጠና ሰባት ሀገሮች ለእኔ ነው ድምፅ የሰጡት። ወደ ዘጠና ሀገሮች ደግሞ ለአውስትሬሊያው እጩ ነው ድምፅ የሰጡት። ወደ ሶስት ሀገሮች ደምሮ ድምፅ ተዓቅቦ ያደረጉት። በዚህ መሰረት ነው እንግዲህ አብላጫውን ድምፅ አግኝቼ ሹመቴ ሊጸድቅልኝ የቻለው ማለት ነው። በአስተዳደር ስራ ውስጥ ከሚነሱ ወንጀሎች በተለይ በአፍሪካ ውስጥ በተደጋጋሚ ጥያቄ የሚነሳበት በሰላም አስከባሪ ኃይሎች የሚፈጸሙ የጾታ ጥቃቶች አንዱ ነው እና ብዙ ጊዜ ያለመከሰስ መብትን ተጠቅመው ለፍርድ አይቀርቡም የሚል ቅሬታዎች ብዙ ጊዜ ይነሳሉ እና አሁን በዚህ በዳኝነት መንበር ላይ ሲቀመጡ ይህን ጉዳይ እንዴት ይመለከቱታል? የተባበሩት መንግስታት ድርጅት ባይዘወይ በአለም ላይ ከመቶ ሺህ በላይ ሰራተኞች አሉት። ቅድም እንዳልነው እነዚህ ሰራተኞች ሁሉ መብቶች፣ ጥቅሞች፣ ግዴታዎች አሏቸው። ግዴታዎችን ያልተወጡ ሰዎች ይኖራሉ። መብቶቻቸው የሚጣስባቸው ይኖራሉ። የሚወሰኑ አስተዳደራዊ ውሳኔዎች፣ ቅድም እንዳልነው አቢዞች፣ ጥቃቶችን የሚያደርሱ ህግን የሚጥሱ ሁኔታዎችን ሊፈጸሙ ይችላሉ። እነዚህ ነገሮችን ሁሉ እንግዲህ ትራይቡናሉ ጁሪስዲክሽን አለው። እነዚህ ነገሮችን ኢንተርቴን አድርጎ ተቀብሎ የመወሰን ነገሮችን ስልጣኖች አሉት። ለዚህም ተጠያቂነትና ትራንስፓረንት የሆነ አካሄድን ለመከተል ነው እንግዲህ የተባበሩ መንግስታት ድርጅትም ይህንን ትራይቡናል ያደራጀው በምን አይነት ሀላፊነት የሚሰሩ ናቸው? አለመከሰስ መብት አላቸው። ይሄ መብት የሚነሳውስ በምን አይነት ሁኔታ ነው? የአለማከሰስ መብት በዋናነት ማንኛውም የተባበሩ መንግስታት ድርጅት ሰራተኞች ደረጃ አለው። ኦፊሻልስ ተብሎ የሚደረጉ አሉ። ለኦፊሻሎች የሚሰጥ ያለመከሰስ መብት ኢሚኒቲ አለ። ከኦፊሻሎችም አልፎ ደግሞ ደግሞ ኢምፕሎይስ ኦፍ ዩናይትድ ኔሽን የሚባሉ አሉ። እነሱም ያለመከሰስ መብት አላቸው። ያለመከሰስ መብቶቹ እንግዲህ ምንድነው ለሰራተኞቹ ጥበቃ የሚደረገው በማና በሚስራዎቻቸውን በሚሰሩበት ሀገሮች የህግ ስርዓት ውስጥ የሚገቡ ከሆነ ላልተፈለገ ጥቃት ይደርስባቸዋል፣ ጉዳት ሊደርስባቸው ይችላል ከሚለው አንጻር ነው። እንግዲህ የተባበሩ መንግስታት ድርጅት ህጎችና መርሆች ለሰራተኞቹም ሆነ ከተባበሩ መንግስታት ድርጅት ኦፊሻሎች ያለመከሰስ መብት ወይም ኢሚኒቲ የሚባለው የሚሰጣቸው ማለት ነው እንጂ ከህግ ወይም ከተጠያቂነት እንዲድኑ ታሳቢ ተደርጎ አይደለም። ስራዎቻቸውን በተሰጣቸው ኃላፊነት በአግባቡ ማከናወን ሊያስችላቸው ተብሎ ነው ኢሚኒቲ የሚሰጣቸው። ነገር ግን ኢሚኒቲ በዛ መልኩ የሚሰጣቸው ደግሞ በሌላ መልኩ ደግሞ የራሱን የሆነ የዳኝነት አካል ደግሞ አደራጅቶ ደግሞ ኢሚኒቲ በሌላ አካል የአቢዞች የመብት ጥሰቶችን የህግ ጥሰቶችን የፈጸሙ አካላት ወይም እነዚህ አይነት ውሳኔዎችን የወሰዱት አካላት ደግሞ አካውንት ብል የሚሆኑበትም ስርዓትም ለመዘርጋት ተብሎ ነው እንግዲህ ይሄ ትራይቡናል የተቋቋመው። እና ዞሮ ዞሮ ባላንስ ይደረጋል። በአንድ በኩል ኢሚኒቲ የሰጣቸው ኢሚኒቲ ደግሞ አብሶሉት ኢሚኒቲ አይደለም። በዚህ ያለመከሰት ቢኖራቸው፣ በዚህኛው ደግሞ ተጠያቂነትን ለማረጋገጥ ደግሞ ሌሎች ፍሬምወርኮች እና ሌሎች አካሄዶች ያላቸው መሆኑን ነው። እንግዲህ ያንን ነው የሚያመለክተው። እንግዲህ እርስዎን ለዚህ ሹመት ብቁ ያደረጉት አንደኛው መስፈርት ልመለስ እና ዓለም አቀፍ የዳኝነት ስራዎችን ሲሰሩ የመጀመሪያዎት ጊዜት አይደለም። በሄድ አገልግለዋል እና ዓለም አቀፍ ጉዳዮችን መዳኘት ከሀገር ውስጥ የዳኝነት ስራ ምን የተለየ ጫና ወይም ምን የተለየ እውቀት ደረጃ ይጠይቃል? እኔ ዓለም አቀፍ ልምድ አለኝ። ሄግ በሚገኘው የፐርማነንት ኮርት ኦፍ አርቢትሬሽን አርቢትሬሽን ስራዎችን እሰራለሁ። በጉዳዮች ላይም ተሰይሜ በዳኝነት የሰራሁባቸው ጊዜዎች አሉ። በተወሰነ ጉዳይ ኢትዮጵያ መንግስት በተከሰባቸው ጉዳዮች ላይ አርቢትሬተር ከኢትዮጵያ ሳይድ አርቢትሬተር የተወከልኩበትና የዳኝነት ስራ የሰራሁበትም አለ። የአርቢትሬሽን የገላጋ የዳኝነት ስራ ማለት ነው። ይሄ ማለት ምንድን ነው? ቅድም እንዳልኩሽ በተለይም ቅድም የጀጅመንት ራይቲንግ ስኪሎች ኢንተርቪዎች ምናምን በሚደረጉበት ጊዜ እዛ አካባቢ ላይ ያካበትኩት ልምድ እዚህ ስክሪኒንግ ሜካኒዝም ውስጥ በማልፉበት ጊዜ ከራሴ ካገኘኋቸው ለምሳሌ አገር ውስጥ የምንጽፋቸው የውሳኔ አጻጻፍ ስርዓቶች አሉ። ዳኝነት ላይ ኔ ኦልሞስት ወደ ሀያ አመት ሰርቻለሁ። በኢትዮጵያ ፍርድ ቤቶች በህግ ሙያ ወደ ሀያ አምስት አመት ሰርቻለሁ። ነገር ግን አገር ውስጥ ያለው የፍርድ አጻጻፍ ስርዓቶች እና በኢንተርናሽናል ትራይቡናሎች ያሉት የፍርድ አጻጻፍ ስርዓቶች የተለያዩ ነገሮች ናቸው። እዛ አካባቢ ላይ በተወሰነ መልኩ ልምድ መኖሩ እዚህ አካባቢ ላይ ለሚደረጉት ፈተናዎችና ውድድሮች ላይ በጣም እጅግ እጅግ አድርጎ አግዞኛል ብዬ ነው ማስበው እና መረጣውን በሚያከናውኑበት ጊዜ እነዚህ ነገሮች ሁሉ ከግንዛቤ ውስጥ ገብተዋል ብዬ ነው የማስበው። በጎንጎን ደግሞ የጠቅላይ ፍርድ ቤት ምክትል ፕሬዚዳንት ኖት። ይሄ ራሱ ትልቅ የስራ ኃላፊነት ነው። ኢትዮጵያ ውስጥ ያለው የፍትህ ስርዓት ራሱን የቻለ ትኩረትን የሚጠይቅ ብዙ ስራ የሚጠይቅ ነው እና ከዚህ ስራዎት ጋር አይሻማቦትም ወይ? በሀገር ውስጥ ላለው የፍትህ ስርዓት ለሚያበረክቱት አስተዋጽኦስ ይሄ ሹመት ምናልባት የሚያመጣው ግብአት ይኖር ይሆን? ከሁለተኛው ጥያቄ ላይ ልጀምርና ይህ ሹመት ለሀገር ውስጥ ተቋማት ግንባታ አስተዋጽኦ ያደርጋል ብዬ ነው የማስበው። ሹመቱ አንደኛ ኢትዮጵያ እንደ ኢትዮጵያ በዚህ ዓለም አቀፍ የፍትህ መድረክ ውስጥ ተሳታፊ መሆኗ፣ የኢትዮጵያ ውክልና፣ የኢትዮጵያ ፍላጎቶች እዛ እንዲሰማ ያደርጋል። ከውክልና አንጻር ኢትዮጵያ ደግሞ የአፍሪካ ከአፍሪካ አልፎ የግሎባል ሳውዙ ውክልና ከፍ ያደርጋል። የነዚህ ኢንተረስቶች እና ድምፆች እዛ አካባቢ እንዲስተናገዱ ያደርጋል። ሁለተኛ ለኢትዮጵያን በጣም ጠቀሜታ የሚሆነው በዚህ አይነት መድረኮች ላይ ስንሳተፍ አዳዲስ እውቀቶችን እስኪሎችን ክህሎቶችን እንማራለን። በተለይ ዓለም አቀፍ ፍትህ አካባቢ ጋር የፍትህ አመራሩ የሚጠቀሙበት ስርዓት ሲስተሞችን አዳዲስ አሰራሮችን የማዋቅ እድሉ ይኖረኛል። ያን ደግሞ ተመልሰን ከዛ የማገኛቸውን እውቀቶች ሀገር ውስጥ ለሚደረገው የፍትህ ተቋም የፍርድ ቤት ተቋም ግንባታ አዳዲስ አሰራሮችና እውቀቶችን ለማግኘት በጣም ስለሚጠቅም ለኢትዮጵያ በዛ ደረጃም ሊጠቅም ይችላል። ወደ መጀመሪያው ጥያቄሽ ስመለስ ው ጠቅላይ ፍርድ ቤት አሁን እንግዲህ ምክትል ፕሬዚዳንት ሆኜ እየሰራሁ እገኛለሁ። ወደ አራት ዓመት አካባቢ ሰርቻለሁ። በአጠቃላይ አብዛኛውን የሙያ ሕይወቴን በዳኝነት ውስጥ ነው ያሳልፍኩት። በሀገር ውስጥም ወደ ሀያ ዓመት ነው በዳኝነት ስራ የሰራት እና አብዛኛውን ስራዎቼ ሕይወቴ የሙያ ሕይወቴ ዳኝነት ስራ ነው ብዬ ማለት እችላለሁ። ለስድስት ወር እዛ አካባቢ የሚሄድ ከሆነ እንግዲህ ስመንች አንዳንድ ጊዜ እውነት ነው። ተቋሙ ሊጎዳ ይችላል። እዚህም ስራዎች መሰራት አለባቸው። በተለይ ደግሞ ሁለት ወር አንድ ወር ምናምን ከሆነ ቶለረብል ሊሆን ይችላል። ነገር ግን እስከ ስድስት ወር ጊዜ ድረስ፣ አምስት ወር ስድስት ወር በየአመቱ ይህንን ስራ በመስሮት ደግሞ ሀገር ውስጥ ያለውን ስራ ደግሞ በተደራቢነት መስራቱ እጅግ እጅግ በጣም አስቸጋሪ ሊሆን ይችላል። ይህ እንግዲህ በሂደት የምናየው ነገር ነው። ግን ዞሮ ዞሮ የሀገር ውስጥ ስራዎችን መጎዳት የለባቸውም። ሌላ በርካታ ሰዎች አሉ እኔን ተክቶ ሊሰሩ የሚችሉ እና ከዛ አንጻርም መታየት ነው ያለበት የሚል አስተያየት ነው ያለኝ። አቶ ሰለሞን በድጋሚ እንኳን ደስ አሎት። ጊዜዎትን ሰጥተው በተባበሩት መንግስታት ድርጅት የአስተዳደር ፍርድ ቤት የግማሽ ጊዜ ዳኛ ሆነው በሾቡበት ውስጥ ስለሚሰሯቸው ስራዎች እና አጠቃላይ የስራ ሂደቱ ምን እንደሚመስል ስለ አብራሩልን በጣም እናመሰግናለን። እኔም በጣም አመሰግናለሁ ስለሰጠሽኝ እድል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቀጣዩ ዘገባ ደግሞ ስለ አንጋፋው የድሬዳዋ የሰርከስ ቡድን በጥቂቱ ይነግረናል። ምንም እንኳን ይሄ ቡድን የተለያዩ ተግዳሮቶች ቢገጥሙትም ወጣቶችን በስነ ምግባር በማነጽና ታታሪነትን በማስተማር ረገድ አስተዋጽኦ እያደረገ ይገኛል። የአጃንስ ፍራንስ ፕሬስን ዘገባ ምታሰማን ደግሞ ጽዮን ግርማ ናት። በምስራቅ ኢትዮጵያ የሚገኘው ድሬዳዋ ሰርከስ ምንም እንኳን ከፍተኛ የግብአት እጥረት ቢኖርበትም ወጣቶችን ስነ ምግባርና ጠንካራ ሰራተኝነትን የሚያስተምር ሲሆን ዓለም አቀፍ ክብር ባላቸው ፌስቲቫሎች ላይ እውቅና ማግኘት ችሏል። የሰርከሱ የኪነ ጥበብ ዳይሬክተር እንዳለ ሀይሌ በእሱ ስር የሚሰለጥኑና ትልቅ ደረጃ ለመድረስ የሚጓጉ ሰላሳ አምስት ወጣቶች አሉት። ከእነዚህ ውስጥ በዕድሜ ትንሹ አምስት ዓመቱ ሲሆን አብዛኞቹ ግን በሀያዎቹ የዕድሜ ክልል ውስጥ የሚገኙ ናቸው። ክብ ቀለበቶችን ከጓደኛዋ ጋር እየተወራወረች ያገኘናት የ18 ዓመቷ ወጣት ናርዶስ አዊልቱ በሰርከሱ ውስጥ ስላሳለፈችው በርካታ ዓመታት በፍቅር ትናገራለች። አንደኛ ጥቡ ስነ ምግባር ይዛ እንድናድጋ ብቱነን ሁለተኛ በትምህርት እንደንጠናክር ያደርገናል። በቃ በሁሉ ነገር። እዚህ ቡድን ውስጥ ለሚሰሩ አብዛኞቹ ወጣቶች ሰርከስ ህይወታቸው ነው። በአንድ ወቅት የኢኮኖሚ ማዕከልና የኢትዮጵያ ትልቋ ከተማ የነበረችው ድሬዳዋ ለመፈጠሯ ምክንያት የነበረው የባቡር መስመር ችግር ውስጥ ሲወድቅ ድሬዳዋ ቀዝቅዛለች። ወጣቶችን ችግር ውስጥ እንዳይገቡ የሚጠብቅና የሚያዝናና ብዙም አማራጭ በከተማዋ የለም። ሰርከሱን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ከመሰረቱት መካከል አንዱ የሆነው እንዳለ የሰርከስ ቡድኑን አስፈላጊነት እንዲህ ያስረዳል። ካልባሌ ቦታ ሱስ ከሚያኖራቸው አብዛኛውን ስፖርቱን እንዲከታተሉ፣ ሰርከስን እንዲወዱ፣ በዲሲፕሊን እንዲያርጉ አድርገናል። እንዳያችሁት አካባቢው ላይ ድራግ የሚጨሱ የሚቅም አለ። እኛ ጋር ግን እዚ ጋር ዲሲፕሊን ነው። የሰርከስ ቡድኑ አባል ለመሆን ምንም አይነት ክፍያ አይጠይቅም። እንዳለም ለሰርከስ የሚሰለጥኑ ወጣቶችን ለመመልመል ምንም አይነት ችግር እንደሌለበት ይናገራል። ማቴሪያል ላይ ነው ከፍተኛ ችግር ያለብን። ማቴሪያል ብናገኝ ኑሮ የበለጠ እንተናል። አሁን ማቴሪያሉን የምታገኘው ከውጭ ነው፣ ኮስቱ ትንሽ ከፍ ይላል። ያንን ለመግዛት ደግሞ አቅም የለም። አብዱል ደፋር ራህማቶ የ24 ዓመት ወጣት ሲሆን የሰርከስ ቡድኑን የተቀላቀለው ገና የስድስት ዓመት ልጅ እያለ ነው። አሁን የእጅ በእጅ አክሮባትን ጨምሮ በተለያዩ ከፍተኛ ደረጃ ጂምናስቲኮችና ስነ ምግባር ሰልጥኗል። በልጅነቴ ሌሎች ህጻናት ሲጫወቱ እኔ ግን የሚስበኝ አክሮባት ነበር የሚለው አብዱል ደፋር አሁን የሚተዳደረው ሰርከስ በማሳየት ሲሆን ስኬታማ ለመሆን የሄደበት መንገድ ግን ረጅምና አድካሚ መሆኑን ይገልጻል። ዲሲፕሊን ወሳኙ ነው። ያው ሀይ ፐርፎርማ ብትሆን ያለ ዲሲፕሊን ዋጋ ሊኖረው አይችልም። አንደኛ የሚያስፈልገን ነገር ዲሲፕሊን ነው። ሁለተኛ ሀርድ ወርክ የሚያስፈልገናል። ያው ኖርማሊ ባንኪን ትሬዲንግ ስናደርግ ወደ ኖርማል ፐርፌክት ሆኖ እንድንሰራው በትንሹ ከሶስት አመት በላይ ይፈልጋል። ትሬዲንግ ማለት ነው። የሬዲዋ ሰርከስ ቻይናና ሩሲያን ጨምሮ በታላላቅ ፌስቲቫሎች ላይ ተካፍሎ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በ2019 እርስ በርስ በመቀጣጠል ባሳዩት ትዕይንት አብዱራሂምና አበበ በሞንቴ ካርሎ ዓለም አቀፍ ፌስቲቫል ላይ የሚደረገውን ታዋቂውን የአዲሱ ትውልድ ውድድር ጨምሮ ሰባት ሽልማቶችን አግኝተዋል። ከአራት ዓመት በፊት ደግሞ በተመሳሳይ ዘርፍ ረመዳን እና ቢንያም በፓሪስ በተካሄደው ሰላሳ ስድስተኛው የሰርከስ ፌስቲቫል ላይ ተካፍለው የነሐስ ሜዳሊያ አግኝተው ነበር። ዓለም አቀፍ ጉዞዎች የድሬዳዋ ሰርከስ ብቸኛው የገቢ ምንጭ ናቸው። ነገር ግን ያገኙት ስኬት የድሬዳዋ ሰርከስ መስራች አብዛኛውን ድጋፍ የሚያገኘው በውጭ የሚኖሩ ሰዎች ከሚያደርጉለት ልገሳ ሲሆን ተጨማሪ ድጋፍ እንዲደረግለት ጥሪ ያቀርባል። በጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ግርማ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ኬንያ ይወስድናል። በኬንያ የስነ ተዋልዶ ጤና ላይ የሚያተኩሩ አውታሮች ለተጠቃሚዎች እየቀረቡ ይገኛሉ። ከነዚህ መካከል አንዱ የወጣቶች የግብረ ስጋ ግንኙነትን በተመለከተ በቂ እውቀት እንዲኖራቸው የሚያግዘው አገልግሎት ነው። ስለዚህ አገልግሎት ስመኝሸ ቆየ በአጭሩ ትነግረናለች። ኬንያ በቅርቡ ይፋ ያደረገችው ብሔራዊ መረጃ እንደሚያሳየው ከአምስት ታዳጊ ልጃገረዶች መካከል አንዷ በ19 ዓመቷ እናት ትሆናለች። በአስራዎቹ ዕድሜ ውስጥ በሚገኙ ታዳጊዎች እርግዝና ኬንያ በዓለም በሶስተኛ ደረጃ ላይ ትገኛለች። በመሆኑም የእርዳታ ቡድኖች የወሲብ ትምህርት በዲጂታል መንገዶች በማቅረብ ችግሩን ለመቅረፍ እየሞከሩ ነው። በስዋሂሊ ቋንቋ ኔናና ቢንቲ ወይም ወደ አማርኛ ሲመለስ ከአንድ እህት ጋር ተነጋገሩ የተሰኘው የሞባይል መተግበሪያ ለታዳጊዎች ስለ ስነ ተዋልዶ ጤና መረጃና ከአማካሪ ባለሙያዎች ጋር በርቀት የመነጋገር እድል ይሰጣል። ለመተግበሪያው ተጠቃሚዎችም የስልክ ቁጥሮችንም ያደርሳል። ጃኔት አዊኖ መድረኩን በተለይ ለቤተሰብ ምጣኔ ትምህርት እየተጠቀሙ ካሉ ቢያንስ አምስት ሺህ ከሚሆኑ ወጣቶች መካከል አንዷ ናት። በአካል ከማላየው ሰው ጋር ነው የምነጋገረው። ያ ደግሞ በግልጽ እንዳወራ ይረዳኛል። ከማንም ሰው ጋር ስለዚህ ማውራት አልችልም፣ ምክንያቱም አንዳንድ ሰዎች ምስጢር መጠበቅ አይችሉም። የአንድ ልጅ እናት የሆነችው ቨርጂኒያ ሙቺራ መተግበሪያው እየሰጠው ያለው የስነ ተዋልዶ ጤና መረጃ ለእሷም ይጠቅማት እንደነበር ትገልጻለች። እናቴና አባቴ ስለዚህ ጉዳይ ሊያስተምሩኝ የሚችሉ ሰዎች አልነበሩም። የምንገናኘው ለምግብ ጠረጴዛ ላይ ስንቀመጥ ነው። ከዚያ ሁሉም ወደየ አቅጣጫው ይሄዳል። ስለ ሌላ ነገር ሊያወሩ ይችላሉ። ስለ ስነ ተዋልዶ ጤና ግን አያወሩም። ስለዚያ ጉዳይ ለእኔ ምንም አይነግሩኝም። የኬንያ ጤና ጥበቃ ሚኒስቴር በመስከረም ወር ያካሄደው ጥናት እንደሚያሳየው በስነ ተዋልዶ ጤና ላይ ያለው የመረጃ እጥረት በአስራዎቹ ዕድሜ ውስጥ ያሉ እርግዝናዎች እንዲባባሱ አስተዋጽኦ አድርጓል። ባለሙያዎች እንደሚሉትም አብዛኞቹ ታዳጊዎች ስለ ወሲብ እና ስለ ስነ ተዋልዶ ጤና ከቤተሰቦቻቸው ጋር ማውራት ይፈራሉ። ሪታ አቦኞ የስነ ተዋልዶ ጤና መረብ ውስጥ የሚያገለግሉ ሲሆን ይህን አይነት መረጃ ማግኘት ግን ችግሩን ለረጅም ጊዜ ለማስተካከል ሊረዳ ይችላል ይላሉ። አብዛኞቹ የሚደውሉት ደንበኞች ዕድሜያቸው ከ10 እስከ 17 የሆኑ ታዳጊዎች ከሆኑ ማወቅ የሚፈልጉት ስለ የወር አበባ ጉዳይ ነው። ሌሎች ለእርግዝና የማይጋለጡበት ጊዜ የትኛው እንደሆነ ለማወቅ ይፈልጋሉ። አንዳንዶች ደግሞ የወሊድ መቆጣጠሪያ ሊኖረው ስለሚችለው ተጽዕኖ ለማወቅ ፈልገው ይደውላሉ። የክልሉ ባለስልጣናት ወጣት እናቶችን በሚጠቅሙ ፕሮግራሞች ውስጥ እንዲረዱ በማህበረሰብ ውስጥ የሚገኙ ወጣቶችን እያሰለጠኑ መሆናቸውን ይገልጻሉ። ክርስቲን አዱል ከነዚህ የማህበረሰብ ጤና በጎ ፈቃደኛ አገልጋዮች ውስጥ አንዷ ናት። አንዳንዶቹ ወደ ትምህርት ቤት መመለስ ስለሚፈልጉ ወደ ትምህርት ቤት እንወስዳቸዋለን። ሌሎቹ ትምህርት መቀጠል እንደማይችሉ ስለሚናገሩ የሙያ ስልጠና እንሰጣቸዋለን። አንዳንዶቹም ተቀጥሮ ስለመስራትና የራስን ንግድ ስለመጀመር ይማራሉ። የኬንያ ጤና ጥበቃ ሚኒስቴር በጉርምስናና ወጣትነት እድሜ የሚገኙ ሊያጋጥሟቸው የሚችሉ የስነ ተዋልዶ ጤና ችግሮችን ለመቅረፍና ሌሎች ጉዳዮችንም ያካተተ የአስር ዓመት ብሔራዊ የስነ ተዋልዶ ጤና ፖሊሲ በሐምሌ ወር ላይ አጽድቋል። ልክ እንደ ኔናና ቢንቲ ያሉ እንቅስቃሴዎችም በመጪዎቹ ዓመታት የታዳጊዎችን እርግዝና ለመቆጣጠር የሚደረገውን ጥረት ያበረታታል ብለው ባለስልጣናት ተስፋ ያደርጋሉ። አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ዜ በመስተንግዶ ኤልያስ አስማሪያ ደግሞ በቅንብሩ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።